ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ስሜ ዶክተር ለምለም ታምራት ይባላል በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የአይን ሐኪም እና የግላኮማ ስፔሻሊስት ነኝ። አሁን እዛው ነው የሰራው ምገኘው ዶክተር ለምለም የአይን ህመሞች የሚባሉት ዋና ዋናዎቹ የትኞቹ ናቸው? እሺ፣ አመሰግናለው እንድናገር ስለተፈቀደልኝ። አይናችንን ሊጎዱ የሚችሉ እይታችንን ሊያጠፉ የሚችሉ ብዙ የአይን ችግሮች አሉ። ከእነዚህ መካከል በዋናነት የምንጠቅሳቸው ዓለም ላይ የአይን ሞራ ግርዶሽ አንዱ ነው። ሁለተኛው ከድሜ ጋር ተያይዞ የሚመጣ የብርሃን መቀበያ ማርጀት ወይም ኤጅ ሪሌትድ ማኩላር ዲጀነሬሽን እንለዋለን። እሱም አንድ ትልቅ ችግር ነው። ሌላው ግላኮማም የአይናችንን ብሌን ወይም ኦፕቲክ ነርቭ የምንለውን በመጉዳት አይነ ስውርነትን የሚያስከትል ትልቅ ችግር ነው። አሁን ደግሞ በዚህ ጊዜ ከአኗኗራችን ጋራ በተያያዘ ከስኳር በሽታ ጋር በተያያዘ ዲያቤቲክ ሬቲኖፓቲ እንለዋለን ከስኳር በሽታ ጋር በተያያዘ ሰፊ አይነ ስውርነት ችግር ሊከሰት ይችላል። ወደ ሀገራችን ወደ ኢትዮጵያ ስንመጣ በዋናነት አይነ ስውርነትን ከሚያስከትሉ የአይን ችግሮች መካከል አሁን እንዳልኩሽ የአይን ሞራ ግርዶሽ አንዱ ነው። ግላኮማ ወይም የአይን ግፊት ነው የምንለዋለን እሱም አንዱ ነው። ኤጅ ሪሌትድ ማኩለር ጄኔሬሽን ወይም ከእድሜ ጋር ተያይዞ የሚመጣ የብርሃን መቀበያ የማርጀት እና የመሳሳት ሁኔታ እሱም እኛ ሀገር አሁን በጣም እየበረከተ ነው። ከዛ ከመነጽር ጋር ተያይዞ የሚከሰት የአይን ችግር አለ እሱም ሌላኛው እይታችንን በከፋ ሁኔታ ሊቀንስብን የሚችል ሌላው የአይን ችግር ነው። እዚህ ጋር ጥምሬ መናገር የምፈልገው ትራኮማ የምንለው የአይን ችግር አለ። ሌሎች ሀገሮች ብዙ ጊዜ የማይታይ እኛ ሀገር ግን ከአኗኗራችን እና ከኑሮ ሁኔታችን ጋር በተያያዘ ትራኮማ የምንለው የአይን ችግር አሁንም በጣም በከፍተኛ ሁኔታ የተወሰኑ የሀገራችን ክፍሎች ወደ ሰሜኑ አካባቢ የሀገራችን ክፍል የሚከሰት ከፍተኛ የሆነ የአይነ ስውርነትን ችግር እያስከተለ ያለ የአይን ችግር ነው። ትራኩ እነዚህ ናቸው እንግዲህ ዋና ዋና የምንላቸው አይናችንን እይታ ሊጎዱ የሚችሉ የአይን ችግሮች። የአይን ሞራ ግርዶሽን በተመለከተ የሚመጣው የአይን እይታ ማጣት እንዴት ነው የሚከሰተው? የትኛውን የህብረተሰብ ክፍል ወይም የትኛውን እድሜ የሚያጠቃ ነው ይህ የአይን በሽታ? እንግዲህ ወደ አይን ሞራ ግርዶሽ ስንመጣ በብዛ የተጋለጠው የህብረተሰባችን ክፍል በእድሜ ገፋ ያለው ከሀምሳ አምስት በላይ እድሜ ጋር ተያይዞ ስለሚመጣ ይሄ ችግር ከሀምሳ አምስት በላይ እድሜ ያላቸው ሰዎች የአይን ሞራ ግርዶች ሊከሰትባቸው ይችላል። ልጆች ላይ ወይም ህጻናት ላይ አይከሰትም ማለት አደለም፣ ይከሰታል። ግን ልጆች ላይ ሲከሰት አብሮ ተያይዞ የሚከሰት ሌሎች ሁኔታዎች አሉ። ሌሎች የጤና እክሎች ሊሆኑ ይችላሉ። ሌሎች መቆጣት ሊሆን ይችላሉ። ልጆች ላይ በብዛት የምናየው ሞራ ከሌሎች ችግሮች ጋር የተያያዙ ናቸው። ትልልቅ ሰዎች ላይ የምናየው የአይን ሞራ ግርዶች ግን ጤናማ የሆነ አንድ ሰው ሊያጋጥመው የሚችል ችግር ነው። ማንም ሰው ሌላ ችግር ሳይኖርበት የአይን ሞራ ግርዶሽ ብቻ ሊከሰትበት ይችላል ማለት ነው። በዋናነት የተጋለጠ የህብረተሰባችን ክፍል ከሀምሳ አምስት በላይ በእድሜ ሁኔታ ላይ የሚኖሩ የህብረተሰብ ክፍሎች ናቸው። የአይን ሞራ ግርዶሽ በአብዛኛው ትልቅ ደረጃ ላይ ከሆነ፣ ሌሎች ሰዎችም አይናችን ውስጥ ያለውን ነገር ሊያዩ ይችላሉ። ነገር ግን አንዳንድ ጊዜ ከመነሻው ላይታወቅ ይችላል እና ሰዎች በተለይ በራሳቸው ይሄ ችግር እንደተከሰተባቸው እንዴት መለየት ይችላሉ? እንዴት ማወቅ ይችላሉ? ያው ከስሙ እንደምንረዳው የአይን ሞራ ግር ተደርዶ ሸው ይሸፍናል፣ እይታን ይቀንሳል። ወትሮ ከነበረው የእይታ መጠናችን ይቀንስብናል። በጣም እርሊ ወይም እየጀመረ ያለ የሞራ አይነት ከሆነ ለምሳሌ መኪና ስናሽከረክር የብርሃን ከተቃራኒ አቅጣጫ የሚመጣ የመኪና መብራት በጣም ዝብርቅርቅ ብሎ ወይም በጣም ብራይት ሆኖ ነው ይታየናል፣ ማለት ነው። ግሊር እንለዋለን የማንጸባረቅ ሁኔታ። በጣም ፀሐይ ሲሆን ደግሞ እይታችን ይቀንሳል። ይሄም አንዱ ገና እየጀመረ ያለ የአይን ሞራ ግርዶሽ ህክምም መገለጫው ነው። ሌላው እየባሰ ሲሄድ እይታችን ይቀንሳል፣ በደንብ ይቀንሳል። አንዳንድ ጊዜ የትራፊክ መብራቶችን አለመለየት፣ መደናገር፣ ቀዩም ከአረንጓዴው ጋራ መዘበራረቅ፣ እነዚህ የእይታ ሁኔታዎችን ጋራ የተያያዙ ናቸው እና እለት ተዕለት የምንተገብ ብረውን የሁልጊዜ ተግባራችንን እንዳናደርግ ወይም እንዳንሰራ እየጨመረ በሄደ ቁጥር ማለት ነው እየከለከለን ይሄዳል። ለምሳሌ በማታ መንዳት ወይም ደንገዝገዝ ሲል መንዳት የምንችል ሰዎች ብንሆን የአይን ሞራ ግርዶሽ ሲኖር ትንሽ ብርሃን ሲቀንስ መንዳት መቸገር፣ ብዙ ጊዜ መነፅር መቀየር፣ መነፅሩ ነው የሚሻለኝ በማለት ብዙ መነፅሮችን ለምሳሌ፣ አንድ ሰው መነፅር አንድ አመት ወይም ሁለት አመት ይጠቀማል። እና የአይን ሞራ ግርዶሽ ያለባቸው ሰዎች መነፅር ይቀይራሉ የተሻለ እይታ ይኖረኛል በሚል፣ ግን ያው እይታው እየባሰ ነው የሚሄደው ማለት ነው። እና በዋናነት በብዛት ያደጉ ሀገሮች ላይ የምናየው የሞራ ሁኔታ በአንጻራዊ ሁኔታ እኛ ጋር አለው የሞራ ሁኔታ ቶሎ የምታወቅ እድል አለው። ምክንያቱም ባለሙያ ስላለ ማለት ነው እና ቶሎ የሚታወቀው እነዚህ አይነት ምልክቶች ነው። ቶሎ ቶሎ መነጽር መቀየር፣ ብርሃን ላይ መቸገር፣ አንዳንዴ ደግሞ የብርሃኑ ሁኔታ በጣም ሲቀንስ የማየት መቀነስ ማለት ነው። እኛ ሀገር በኢትዮጵያ ውስጥ ግን ስትመጪ የአይኑ ሞራ ግርዶሽ ያለባቸው ሰዎች በጣም እይታቸው ቀንሶ ሰው መለየት ሁሉ እስኪያቀታቸው ድረስ ሕክምና ቦታ ይሄዱ ማለት እና አንዳንድ ጊዜ እንደውም በቃ አይነ ስውር ተብለውም የአይነ ስውር ዱላ ይዘው ሁሉ ሲሄዱ የሚያጋጥመኝ አለ በቃ አይነ ስውር ነኝ ብለው ማለት ነው። ግን የአይን ሞራ ግርዶሽ ነው በዋናነት ችግሩ እና እኛ ሀገር ያለው የአይን ሞራ ግርዶሽ በጣም ስር የሰደደ እና በጣም ዴንስ ሆኖ በ ሰው መለየት ሰው መለየት ብርሃን መለየት እስኪያቅታቸው ድረስ በየቤቱ ያሉ ብዙ ብዙ ታካሚዎች አሉ እዚህ። እና በዋናነት መገለጫው ይሄ ነው። ሰዎች እንዲህ አይነት ችግሮችን በራሳቸው ላይ ሲመለከቱ ምን ማድረግ አለባቸው? በተጨማሪም ደግሞ ህክምናውን ቶሎ ካለማግኘት የተነሳ ሙሉ ለሙሉ አይን እይታን እስከ ማጣት የሚደረስበት ሁኔታ አለ። ቶሎ ወደ ህክምና ቦታ ለመምጣት አንድ ሰው ማድረግ ያለበት ህክምና ማድረግ ነው። ሂዶ ዋ የአይን ሐኪም ጋር መታየት ነው። ከዛ በኋላ ሆኖ ከተገኘ የሚያስፈልገውን ሕክምና ማድረግ ነው። አንዳንድ ጊዜ ደግሞ አልበሰለ መስሏል እየተባለ እንዲቆይ የሚደረገው የሞራ አይነትም አለ። እይታው ጥሩ ከሆነ እንዲቆይና ያ ሰው ሁል ሁልጊዜ በየስድስት ወሩ አይኑን እንዲከታተል የምናደርግበት ሁኔታ አለ። ሆኖ ግን መሰራት ባለበት ደረጃ ሳይሰራ ቀርቶ ግን በጣም ከፍተኛ ደረጃ ከደረሰ ወደ ግላኮማ ይቀየርና፣ ግላኮማ ደግሞ ከኋላ ያለውን የአይናችንን ብሌን ወይም ኦፕቲክ ነርቭ የምንለውን ላይመለስ ስለሚጎዳው እስከ መጨረሻው ሊከሰት የሚችል የአይነ ስውርነትን ሊያስከትል ይችላል። የአይን ሞራ ግርዶሽ ማለት ነው። በጣም ከፍተኛ ደረጃ ደርሶ ወደ ግላኮማ ተቀይሮ ግላኮማው የአይን ግፊት አምጥቶ የአይን ግፊቱ ነርቡን ጎድቶት እስከ መጨረሻ ድረስ የማይመለስ የአይነ ስውርነትን ሊያስከትል ይችላል። በህክምና ደረጃ ካየሽው የአይን ሞራ ግርዶሽ እስከ መጨረሻው የአይናችንን እይታ አይጎዳም። ተመልሶ ድሮ የነበረው የአይናችንን እይታ ማግኘት እንችላለን። የአይን ሞራ ግርዶች ከሆነ ምክንያቱ በሚደረግልን ህክምናና በሚደረግልን የአይን ኦፕሬሽን ሌንስ የምንለው የአይናችን ክፍል አለ፣ ውስጥ ያለች ክፍል እሱን በመቀየር በሌላ ሌንስ በመቀየር ሙሉ በሙሉ የአይናችንን እይታ ወደ ነበረበት መመለስ እንችላለን። ግን ሙሉ በሙሉ መመለስ ወደማይችል የአይነ ስውርነት ደረጃ ሊደርስ ይችላል። በጣም ከፍተኛ ደረጃ ደርሶ ወደ ግላኮማ ከተቀየረ ማለት ነው። የአይን ሞራ እንዳይከሰት መከላከል ይቻላል ወይ? የአይን ሞራ ግርዶሽ እንዳይከሰት መከላከል አንችልም። የአይን ሞራ ግርዶሽ ሲከሰት በቶሎ መታከም እና መዳን እንጂ መከላከል አንችልም። ከሌሎች በሽታዎች ጋር ተያይዞ የሚመጣ የአይን ሞራ ግርዶሽ ከሆነ ግን ያንን መጀመሪያ የተከሰተውን የአይን ችግር በማከም ሞራው እንዳይከሰት መከላከል እንችላለን። ግን ቅድም እንዳልኩሽ በብዛት የሚከሰተው ከዕድሜ ጋር ተያይዞ የሚመጣ የአይን ሞራ ግርዶሽ ስለሆነ መከላከል አይቻልም። በእድሜያችን በደረሰ ጊዜ ግን አይናችንን ሕክምና በማድረግና በመታየት በጊዜ ከፍተኛ ደረጃ ሳይደርስ የአይን ሙራ በኦፕሬሽን ማስወገድና እይታን ወደ ነበረበት መመለስ ይቻላል። ህብረተሰባችን የአይን ጤናውን ለመጠበቅ ማድረግ የሚገባው ነገሮች ምንድናቸው? ቤተሰብም ሊሆን ይችላል። ለምሳሌ እናቶቻቸውን አባቶቻቸውን የሚጦሩ ሰዎች ይኖራሉ። የአይነ ችግራቸው መከሰቱን እንደ ተለምዷዊ የእርጅና ሂደት የሚታይበት ሁኔታ አለ እና ቤተሰቦች፣ ሰዎች ምን ማድረግ አለባቸው? እንዲህ አይነት ችግሮችን ለመከላከል ቤተሰብ ውስጥ እንደዚህ እድሜው ገፋ ያለ ሰው ካለ ህክምና ነው መደረግ ያለበት በመጀመሪያ ደረጃ የአይን ሐኪም ጋር ቀርቦ መታየት፣ ከዛም በኋላ የአይን ሐኪሙ ያለውን ነገር ወይም ጠይቆ ምንድን ነው ችግሬ? ችግሩ የአይን ሞራ ግርዶሽ ሆኖ ከተገኘ ምንድን ነው ውስጥ መደረግ ያለበት ቅድም እንዳልኩሽ ያልበሰለ የአይን ወይም እይታን የማይጋርድ ብዙም የማይጎዳ ከሆነ የአይን ሞራ ግርዶሹ ክትትል ነው የሚደረገው በብዛት በየስድስት ወሩም ወይም በአመት አንድ ጊዜ ወይም ሁለት ጊዜ የሚደረግ የአይን ሕክምና ክትትል ማድረግ አለባቸው። በተረፈ እይታን በጣም እየጋረደ ከሆነና ያንን ታካሚ እለት ተዕለት የሚያደርገውን ስራ የሚከለክለው አይነት የአይን ሞራ ግርዶሽ ከሆነ በኦፕሬሽን ነው የሚወጣው። ምንም የአይን ጠብታም አይሰጥም፣ ሌላም የሚዋጥ መድኃኒት አይሰጥም። ኦፕሬሽን ነው የሚደረገው። ኦፕሬሽኑ ደግሞ የአይኑን ሌንስ አውጥቶ አርቲፊሻል የሆነ ሌንስ ማስገባት ማለት ነው። ከዛ በኋላ ያ ሰው እንደፈለገ ማየት ይችላል። እይታውም ተመልሶ ድሮ ወደ ነበረበት መመለስ ይቻላል። የአይን ሞራ ግርዶሽ ቦታ ማለት ነው። ወደ አገር ቤት መለስ ስንል ምናልባት ቀደም ሲል እርስዎም ገልጸዋል እና በውጭ ሀገር እንዲህ አይነት ሕክምናዎች በቀላሉም ሊገኙ የሚችሉና የተለመዱ የሕክምና አይነቶች ናቸው እና ሀገር ቤትስ ላለው የህብረተሰባችን ክፍል ምን ያህል ተደራሽ ነው? እንደዚህ አይነት ሕክምና ህብረተሰቡ ውስጥ ምን ያህል ንቃቱ አለው? ቶሎ እንዲህ አይነት ችግሮች ሲፈጠሩ ወደ ሕክምና ቦታ ሄዶ ችግሮችን በመፍታት ደረጃ ያለው ሁኔታ ምን ይመስላል? እንግዲህ ወደ ሀገራችን ስንመጣ ያው የአይን ሕክምና አገልግሎቱ በጣም በጣም በጣም በጣም ገና የሚባል የጤናችን ዘርፍ ነው፣ እና ሐኪሞችም ቁጥራቸው በጣም ዝቅተኛ ነው። ብዙዎቹ ወደ ከተማ አካባቢ ነው ያሉት። ወደ ስልሳ ሰባ ፐርሰንት የሚሆን አይነ ሐኪሞች ናቸው ስራ ላይ ያሉት፣ የቀሩት ደግሞ በየቢሮ ያለውን ስራ እየሰሩ ያሉ የአይነ ሐኪሞች ናቸው እና ይሄ በጣም ህብረተሰባችንን ይጎዳል እና ወደ ትናንሽ ከተሞችና ወደ ገጠር ስትወጪ በጣም በሚያሳዝን ሁኔታ የአይን ሞራ ግርዶ የተጠቁ ሰዎች በጣም ብዙ ናቸው። እኛ ጋር በጣም በየቤቱ ያሉ ማለት ነው። ይህንን እንግዲህ እኛ በዘመቻ ስራ ስንወጣ የምናየው ነገር። ሌላው ልነግርሽ የምፈልገው አንድ የአይን ሐኪም አሁን እዚህ ስፔስ ደግሞ በጣም እያስቸገረን ያለው የአይን ሐኪሞችን አስተምሩ አብቁ ተብለን እያስተማርን እያበቃን ነው። ግን ተምረው ሲጨርሱ የሚፈለገው ቦታ ለማገልገል በሚሄዱበት ሰዓት የሚፈለገው እቃ አይገዛላቸው ተመልሰው ወደ ከተማ ይመጡና ሌላም ስራ የሚሰሩ ሁሉ አጋጥሞኝ ያውቃል። በአይን ሕክምና ተመርቀው ሌላ ስራ የሚሰሩ የአይን ሐኪሞች አጋጥሞኝ ያውቃል እና ይሄ በጣም ነው የሚያሳዝነው። አሁን ዚስ ደይስ በጣም በጣም እያስተዋልን ያለ ነው ማለት ነው። የተማረ ሰው ኃይል የለንም ተብሎ ብዙ የተማረ ሰው ኃይል እያሰለጠን እንገኛለን የአይን ሐኪሞችን ማለት ነው ግን ተመልሰው ለስራ በሚሰማሩበት ሰዓት በቂ የሆነ የሕክምና መሳሪያ ባለመገዛቱ እና ባለማግኘታቸው በቃ ተመልሰው ወደ ከተማ አካባቢ የመምጣትና የመቀመጥ ነገር አለና ይሄ በጣም እኛ ነገር የሚስተዋል ትልቅ ትልቅ ችግር ነው። ችግሩን ብነግርሽ በጣም በጣም በሰፊ ነው ችግሩ እና ይህንን ሰፊ የሆነ ችግር በብዛት ለማቃለል የሚሞከረው በዘመቻ በመሄድ እና በመስራት ነው ግን አንድ ህብረተሰብ በዘመቻ እየሄድሽ በአመት አንዴ ወይም በአመት ሁለቴ እየተሄደ የአይን ጤና ችግሮቻቸውን ማቃለል አንች ቢ ሞራ ካለ ሞራውን በኦፕሬሽን ሰርተን ልንመለስ እንችላለን። ከኦፕሬሽኑ ጋር ተያይዞ የሚከሰቱ ችግሮች አሉ። ሌሎች ተጨማሪ አይን ችግሮች ካሉ እነሱን የማከም እድሉ ስለማይኖር ተመልሶ ዓይነ ስውር የመሆን ባቢት ያለብን እየተመለስን ስንሄድ የምናየው ነገር ነው እና የሀገራችን ችግር በጣም ሰፊ የሆነ ችግር አለ። አሁን ደግሞ ከሰላም ከማጣቱ ጋር የተያያዘ ባለሙያዎቻችን ወደ ከተማ እየፈለሱ ነው እና ብዙ የዓይን ሐኪሞች የት ነው ያሉት ብለሽ ከተማ ከሰማንያ ፐርሰንት የዓይን ሐኪሞች ያሉት ከተማ ነው። ችግሩ ግን ያለው ህብረተሰባችን ብዙ ህብረተሰብ የሚኖርበት ገጠር አካባቢ ነው ችግሩ ያለው እና ይሄ በጣም ትልቅ የሆነ የአይን ችግር ነው በሀገራችን ማለት ነው። የኦፕሬሽኑ አገልግሎት ይሰጣል ከተማ። የትም ዓለም ላይ ያለው ለአይን ሞራ ግርዶሽ መደረግ ያለበት ህክምና እኛ ሀገርም ይሰጣል። ግን እንዳልኩሽ፣ ከተማ አካባቢ ነው፣ ገጠር አካባቢ አገልግሎት የለም ብልሽ ይሻላል። በዘመቻ በመሄድ ህክምናውን እናደርጋለን የሚል ነገር አለና ከውጭ ዓለም ልክ በዘመቻ መልክ የሚደረጉ የአይን ህክምናዎች አሉና ስ በተመለከተ ከቅዱስ ጳውሎስ ሆስፒታል ጋር በመተባበር የመጡ አገልግሎት የሚሰጡ የውጭ ባለሙያዎችን ታስተናግዳላችሁ። ምን ያህልስ ውጤታማ ስራዎችን እስካሁን ሰርተዋል? አዎ እንሰራለን። ስፔሻሊ አንድ ድርጅት አለ፣ ሂማላያን ካታራክት ፕሮጀክት የሚባል የአሜሪካ ድርጅት ነው። እንሰራለን ከነሱ ጋር በጣም በብዛት ቶሎ ቶሎ የምንሰራው የአይን ሞራ ግርዶሽ ኦፕሬሽን እነሱ ናቸው ሰፖርት የሚያደርጉ በዋናነት። ለኦፕሬሽኑ የሚጠቅሙን እቃዎች አሉ፣ እነሱን እነሱ ይገዙልናል እዛ ሄደን እንሰራለን እና በአመት አንዴ እና በአመት ሁለቴ እየተመጣ ይሄን ነገር በተወሰነ መልኩ የአይን ሞራ ግርዶሹን ማቅለል ይቻላል፣ ግን ዘለቄታዊ የሆነ የአይን ሕክምና እዛ ቦታ ካላቋቋምን ችግሩን ልንቀርፈው አንችል። ሌሎች ደግሞ አሁን እዚህ ስዳይ የምናየው ደግሞ ሌሎች ተያይዘው የሚከሰቱ ቅድም እንዳልኩሽ፣ ግላኮማ አሁን በብዛት ሞራ ያላቸው ሰዎች የአይን ግፊት ወይም ግላኮማ የምንለው አለ። እሱ ያለባቸው ሰዎች አሉ በብዛት የምናያቸው እና እሱ ምንም ሳናደርግ ነው የምንመለሰው። ይህን ይህንን አድርገን ችግሩን ማቃለል የምንችለው እዛው የአይን ህክምና አገልግሎቱን በማቋቋም ነው እና የተማረ የሰው ሀይል እዚህ ጋ እኛ እየሰራን ስለሆነ እዛ ጋር እቃውን ገዝቶ ከመንግስት ጋራም ሊሆን ይችላል ትብብር፣ እነዚህ የውጭ ድርጅቶች እንዳልሹ የአይን አገልግሎቱ በዘላቂነት እንዲሰጥ እዛ ቦታ መደረግ አለበት። እንደዛ ሲሆን ነው የሚቃለለው ችግሩ። በተረፈ ጊዜ በየስድስት ወሩ እየተሄደ የሚሰራው የአይን ኦፕሬሽን የአንድ ህብረተሰብ የአይን ችግር እንደው እሳት የማጥፋት ነገር ለጊዜው ሆነው እንጂ ዘለቄታዊ የሆነ መፍትሄ ሊሰጥ አይችልም። እያየን ያለነውም እሱ ነው። ዶክተር ለምለም ታምራት በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የአይን ሐኪምና እንዲሁም የግላኮማ ልዩ ሐኪም ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን ስለሰጡት ሙያዊ ማብራሪያ በጣም እናመሰግናለን። እግዚአብሔር ይስጥልኝ፣ አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።